ሰላም የአገር ልጆች እንደምንሰነበታችሁ። ሳምንታዊው ከምድር እስከ ህዋ መሰናዷችን ነሆ ተጀመረ። ባሳለፍነው ሳምንት ስለ መጋቢት 30 ወይም እንደ ፈረንጆቹ አቆጣጠር ሰኞ አፕሪል 8 2024 በአሜሪካ ስለተፈጠረው ፀሐይ ግርዶሽ ሰፊ ገለጻ ከባለሙያዎች ጋር ማድረጋችን የሚታወስ ነው። አፍሪካ እንደ አፍሪካ ይውሮፕን በአብዛኛው ኤዥያ ይሄ ክስተት አይከሰትም። የአሜሪካ ላይ የሆነ ፓርቷ ከታችኛው ከፓስፊክ ሳይድ ጀምሮ እስከ ኖርዝ ክሮስ ታደርጋለች ለተወሰነ ደቂቃዎች ነው የሚዘልቀው። ስለዚህ ይሄ ክስተት 2017ን በፈረንጆች አሜሪካ እንደዚሁ ተመሳሳይ ክስተት አጋጥሞ ያውቃል። ቀለበታዊ ግርዶች የሚከሰተው ከአስራ ስምንት አሁን በኢትዮጵያ ደረጃ ነው። ምክንያቱም ሌሎች ሀገራት ደግሞ በተለያየ ሊከሰት ይችላል። አሁን ያን በጥናት የምናረጋግጥ ነው። ግን እኛ ጋር ደግሞ የሚከሰተው ከአስራ ስምንት ኦልሞስት አሁን ወደ አራት አመት ሆናል ከአስራ አራት አመት በኋላ የሚከሰት ይሆናል ማለት ነው ኢትዮጵያ ላይ። በዛሬው መሰናዷችን ደግሞ ስለ ካርታ ምንነት ልናስመለከታችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ካርታ በምናብ ከምናስበው ወደ ወረቀት የተለወጠው በ1800 እንደሆነ ይነገራል። ይህን ታሪክ አንዳንዶች ወደኋላ መልሰው ከባቢሎናውያን ዘመን እንደጀመረ አድርገው ይጠቅሱታል። ሀገራችን ኢትዮጵያ ካርታን በተቋም ደረጃ ተግባር ላይ ያዋለችው በ1946 ዓ ም እንደሆነ ይነገራል። በወቅቱ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በትምህርት ሚኒስቴር ስር እንደ አንድ የትምህርት መርጃ መሳሪያ እንደሚያዘጋጅ ክፍል በመሆኑ ሲሆን ነበር ስራውን የጀመረው። በኢትዮጵያ ሀገር አሳሾች ሲመጡ ያስቀመጡት ካልሆነ በስተቀር በተቋም ደረጃ አይሰራበትም ነበረ ማለት ነው። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የካርታ ስራ መሪ ስራ አስፈጻሚ ቴድሮስ ካሳውን ስለ ካርታ ምንነት፣ አዘገጃጀት፣ መስፈርቶችና ተያያዥ ሁነቶች ሰፊ ገለጻ ያደርጉልናል። ካርታ መረጃ ነው። በአጭር ቃል ሲጠቀስ የምን አይነት መረጃ የሚለው ነገር ነው ከሌሎች መረጃዎች የሚለየው የመልክዓ ምድር ሊሆን ይችላል። በጥቅሉ ግን የመገኛ መረጃ ነው። አንድ መሬት ላይ ያለ ክስተት ወይም ደግሞ ነገር የት እንዳለ የሚናገር የመረጃ ምንጭ ነው ካርታ የምንለው ነገር ማለት ነው። አዘገጃጀቱ የተለያዩ ሂደቶችን አልፎ ነው። መጨረሻ ማህበረሰቡ የሚያውቀውን በወረቀት ታትሞ የሚወጣውን ወይም ደግሞ አሁን ሰዎች ሞር ፋሚሊያር የሆኑበት የዲጂታል ማፕ የምንለው ነገር ጋር የሚደርሰው ማለት ነው። በዋናነት ግን ቀደም ሲል በእጅ ይሳል የነበረ ነገር ነው። አሁን በኮምፒውተር ሆነ ነው። ልዩነቱ ግን ምን ሂደት ያልፋል የሚለው ነገር የመጀመሪያው ነገር የአየር ፎቶግራፍ ወይም ደግሞ የሳተላይት ምስል ያስፈልጋል፣ ወይም የሆነ መነሻ ነገር ልክ አይናችን ይሄ ቦታ መንገድ ነው ይሄ ቦታ ቤት ነው እንደሚለው ሁሉ ካርታም ለመስራት ያንን መረጃ የሚያገኝበት ምንጭ ይፈልጋል። ስለዚህ የሳተላይት ምስል ወይም ደግሞ የአየር ላይ ፎቶግራፍ እንደ ግብአት ተጠቅሞ እዛ ሳተላይት ምስል ወይም ፎቶግራፉ ላይ ያሉትን ነገሮች ንድፍ ከመስራት ይጀምራል። ካርታ ስራ ንድፍ መስራት ማለት ሲታይ ፎቶ የነበረን ነገር ወደ ካርታ የመቀየር የመጀመሪያው ሂደት ማለት ነው። ስለዚህ ይሄ በሙያው ዲጂታይዜሽን ይባላል። ወይም ከራስተር ዳታነት ወደ ቬክተር ዳታነት መቀየር ወይም ከፎቶነት ወደ ስዕልነት መልክ መቀየር ማለት ነው። ስለዚህ እያንዳንዱ መንገድ፣ እያንዳንዱ ወንዝ ኮምፒውተሩ አማካኝነት ይቀየራል ማለት ነው። ወደሚቆጠር ወደሚለካ ነገር ይቆጠራል። በፊት ማየት ብቻ ነው። ለመለካት ሌላ ኢንስትሩመንት ማስመሪያ ወይ ልንጠቀም እንችላለን። አሁን ግን አንዷን ነገር ብቻ መለካት የሚቻልበት ደረጃ ተረድሷል። ስለዚህ ምስልን ወደሚቆጠር ስዕልነት ወይም ፊቸርነት መቀየር ይፈልጋል። ከዛ በኋላ ምንድን ነው የሚደረገው? አንድ መልካምድር ምድር ገጽታ መልካ ምድር ገጽታ ብቻ ነው፣ ወይም አንድ ሰው ሲያየው የሆነ ክብ ወይም የሆነ መስመር ወይም የሆነ ጂኦሜትሪክ ቅርጽ ነው የሚመስለው። ስለዚህ ምን ይፈልጋል? ምንነቱን መናገር ይፈልጋል። ያ ምንነቱን የምንነግርበት ነገር ደግሞ ስምስብሰባ ስብሰባ የጂኦግራፊ ስም ስብሰባ ይባላል። ስለዚህ ባለሙያተኞቻችን ምንድን ነው የሚያደርጉት? ወንዙ ያለበት ጋር ይሄዳሉ፣ ትምህርት ቤቱ ያለበት ጋር፣ የቀበሌ አስተዳደሩ ያለበት፣ ቤተክርስቲያኑ ያለበት ጋር ሄደው ስሙን ይዘው ይመጣሉ። ማን ነው የሚባለው? በአካባቢው ቋንቋ አጠራር ይዘው ይመጣሉ። ስለዚህ መጀመሪያ ምስል ነበረን፣ አሁን ደግሞ ስም አለን። ከዛ ምንድነው የሚደረገው ሁለቱን አቀናጅቶ ሰው ወደሚያውቀው መጨረሻ ወደ ስቴጅ ወዳለበት የካርቶግራፊክ ስራ ይቀየራል ማለት ነው። ስለዚህ ያ ምስል የሆነው ጂኦሜትሪክ ሼፕ የነበረው ነገር አሁን ስም አገኘ። ስለዚህ ካርታው ምን ማድረግ ጀመረ ማለት ነው? መናገር ጀመረ፣ እንዲነኝ ማለት ጀመረ ማለት ነው። ስለዚህ ከስዕልነት ወደ ካርታነት፣ ካርቶግራፊክ የሚባሉ ሙያዎች ላይ በእኛ ተቋም ያ ክፍል ይህንን ኃላፊነት ይወስዳል ማለት ነው። ስለዚህ መጨረሻ ላይ ማን ህብረተሰቡ እንደሚያውቀው ታይትል ይኖራል፣ የካርታው ርዕስ። የካርታው ጂኦግራፊክ ኮኦርዲኔቶች ይኖሩበታል፣ ኬክሮስና ኬንትሮስ የምንላቸው መስመሮች። እንደዚሁም ደግሞ ሌጀንድ የሚባለው እዛ ላይ ያሉት ቀለሞች፣ መስመሮች ትርጉማቸው ምንድን ነው? የሆነ መስመር ሲታይ ምን ማለት ነው? የሆነ ቀለም ሲታይ ምን ማለት ነው? የሚለውን ነገር የሚገልጽ ደግሞ ያ ይገባለትና የመጨረሻውን ደረጃ ያገኛል ማለት ነው። የካርታ መስፈርት ወይም ስኬል የምንለው ነገር ምንድን ነው? ካርታ አይናችን እንደሚያውና አይናችን እንደማያየው ማሳየት እንደማለት ነው። አይናችን የሚያየው ትንንሽ ነገሮችን ነው። ያ ላርጅ ስኬል ይባላል። አይናችን የማያያቸው ነገሮች ደግሞ፣ ከኛ ራቅ ያሉ ነገሮች ደግሞ በስሞል ስኬል ሪፕሬዘንት ይደረጋሉ። ለምሳሌ ዓለምን አንድ ወረቀት ላይ ማምጣትና አንድ ግቢያችንን አንድ ወረቀት ላይ ማምጣት ልዩነት አለው። መስፈርት ማለት ያ ነው። ስለዚህ አንድ ዓለም ላይ ያለ ኦብጀክት፣ ወይም ፍጥረት ወይም አካል እንዴት ነው የሚወከለውን መስፈርት ስንል። ስለዚህ እሱ ልናሳይ የምንፈልገው ነገር ላይ የተመረኮዘ ነው፣ የምናሳይበት መሳሪያ ላይ የተመረኮዘ ነው። ወረቀት ላይ ማሳየትና ኮምፒውተር ላይ ማሳየት ልዩነት አለው። ወረቀት ገደብ አለው። ከወረቀቱ ጠርዝ፣ ከወረቀቱ ስፋት መውጣት አንችልም። ስለዚህ የምናሳየው ነገር ደግሞ ከወረቀቱ ከሰፋ የግድ ምጥጥን መሰራት አለበት ማለት ነው። መሬት ላይ ያለው ያንን ግዙፍ የሚያክል ነገር እንዴት እዚችን እዚች ወረቀት ላይ መውጣት ይችላሉ የሚል ነገር መታሰብ አለበት። ስለዚህ መስፈርት ስንል ያ ነው። ዓለም ላይ ያለን ነገር የማሳይበት ቦታ ምን ሆኖ ይቅረብ የምንለው ነው። ስለዚህ ትልልቅ መስፈርት ሲባል በጣም ዲቴል የሆኑ ነገሮች፣ ዝርዝር የሆኑ ነገሮች የሚታዩበት ማለት ነው። አንዳንዴ የመብራት ፖሎች ድረስ፣ በእኛ ተቋም የካርታ አሰራር የመብራት ፖሎች ድረስ እየተቆጠረ የሚሰራበት አለ። በተለይ ለከተማ አስተዳደሮች መሰረታዊ ካርታ ሲዘጋጁ በአንድ ለሁለት ሽኛ ስኬል ነው የሚዘጋጁት። ስለዚህ ፖሎች፣ አጥሮች ምናምን እስኪታዩ ድረስ ካርታው ያመለክታል። ስሞል ስኬል ስንል ወይም ደግሞ ዝቅተኛ ስኬል መስፈርት ስንል ደግሞ ትልቅ ቦታን ይሸፍናል፣ ግን ትንሽ ቦታ ነው ማሳየው ቦታው። ስለዚህ ምን መሆን አለበት? መመረጥ አለበት። የሚታዩ ነገሮች ስንመርጥ አሁን አጥር አሳይተን ከነበረ አጥርን እናስወጣለን ፖል አሳይተን ከነበረ ፖል እናስወጣለን። ነገር ግን የኤሌክትሪክ ማስተላለፊያ ትልልቅ ፓወር ትኖች ደግሞ ይካተቱበታል ማለት ነው። ስለዚህ መስፈርት ማለት የሚታይን ነገር መወሰኛ፣ መገደቢያ ነገር ማለት ነው። ካርታ ተመልካቹ ምን ላሳየው የምንለው ነገር የምንወስንበት ማለት ነው። ለውጥ በዓለም ከሚፈጠሩ ክስተቶች ያለማቋረጥ እውን የሚሆን ሀቅ ነው። ከተለመደው ከታወቀው አሰራር ወደ እንግዳ ወይም አዲስ ልማድ መሻገር ባይፈለግ እንኳን እምቢኝ የሚባል አለመሆን ደረጃ ተደርሷል። ለአብነት የእጅ ስልክን መመልከት በቂ ነው። የእጅ ስልክ ከመነጋገሪያነት አልፎ አሁን ሬዲዮ፣ ቴሌቪዥን፣ የፎቶ ካሜራ፣ ላይብረሪ፣ ባንክ ብቻ ምን አለፋችሁ ያልሆነው ነገር የለም። ካርታም ዲጂታላይዝ ተደርጎ ወደ ስልካችን ከገባ ዋል አደር ብሏል። ዲጂታል የምንለው ነገር ያው ሰዎች ቀድሞ ከሚያውቁት የካርታ ይዘት በተለየ ሁኔታ ወረቀት ነበር። ቱሪስቶች ሊሆኑ ይችላሉ፣ መንገድ የሚጠቁሙ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ የሆነ መሰረተ ልማት እንዲዘረጉ የተላኩ ሰዎች ሊሆኑ ይችላሉ። ጋይድ የሚያደርጋቸው ነገር ወረቀት ይዘው ሄዱ ነበር። ስለዚህ ያ አናሎግ ነው። በዛ በተለካበት ነገር ብቻ ተደርጎ ሊላክ የሚችል ነገር። ዲጂታል ስንል ግን በተቻለ መጠን ሊሚቱን ማስፋት ከወረቀት ከሚገድበን ነገር ትተን የማይገድቡን ነገሮችን ማመላከት ማለት ነው። ለምሳሌ ስልካችን ላይ የምንይዛቸው ካርታዎች ዲጂታል ማፖች ናቸው። አክሰሰብል የሆኑት የሆነ ተቋም ስላዘጋጃቸው እኛ ያንን የተጠቀም ስለሆነ ነው። ስለዚህ ምንድነው አላማቸው? ላርጅ ስኬልም ስሞል ስኬልም የሚባሉ ነገሮች በአንድ ላይ መገኘት ይችላሉ ማለት ነው። ስለ አዲስ አበባ ጠቅላላ ነገር ማወቅ ብፈልግ ዙም አውት ማድረግ ነው። ዝርዝር ነገር ብፈልግ ደግሞ ዙሚን ማድረግ ነው። ወደ ውስጥ እያየው መሄድ ነው ማለት ነው። ስለዚህ ዲጂታል የሚያሰኛቸው ሞር ከተጠቃሚው ጋር ኢንተራክቲቭ ናቸው፣ ሊሚት ሊሚትለስ ይሆናሉ ማለት ነው። የፈለገውን ስኬል ደረጃ ማየት ይችላል፣ የፈለገውን ዝርዝር መምረጥ ይችላል ማለት ነው። ሲቀጥል ሌየሮች ማቀያየር ይቻላል። አሁን ለምሳሌ ሌየር ማለት የምናያቸው ነገሮች መስመር ከሆኑ መስመሮችን ብቻ ማየት ምስል ከሆነ ለምሳሌ ጉግል ርዝ ብንወስድ ወይም ጉግል ማፕን ብንወስድ ስሞቹ እንዳሉ ሆኖ ከኋላ ፎቶውን ማሳየት ይችላል። ቤቱ፣ ጣራውን፣ መንገዱን ጥቁር ይሁን ነጭ ይሁን ማሳየት ይችላል። ስለዚህ ከአንደኛው ፎርማት ወደ አንደኛው ፎርማት እያቀያየርኩም እይታዬን ማስፋት የበለጠ እርግጠኛ የመሆን እድልን መጨመር ይችላል ማለት ነው። ከዛ ውጪ ምን ይሰጣል? የአረዳድ ብቃታችንን የበለጠ ኤክሴል እንድናደርግ ያደርጋል። ነገሮችን አንድ እርስ በርስ እያገናኘን ትክክለኛ ውሳኔ እንድንወስን ይረዳናል ማለት ነው። ስለዚህ ዲጂታል ሆነ ማለት እነዚህን አማራጮች ይሰጠናል። ቀደም ሲል የነበረው አናሎጉ ወይም የማፑ ግን በቀዛ ላይ የተጻፍልንን ብቻ ነው የተሰጠንን ብቻ ነው አክሰስ ማድረግ የምንችለው ማለት ነው። ይሄ ግን ይህም የተሰጠንን ነው የምናገኘው፣ ግን የሚሰጠን ነገር ብዙ ይሆናል ማለት ነው። አማራጩ ብዙ ይሆናል ማለት ነው። ስለዚህ ዲጂታል ስንል ሞር አክሰስን ማስፋት አንደርስታንዲንግ ግን የበለጠ ከኮምፕሌክስነት ወደ ኢዚ ወደሆነ ነገር መቀየር አዘገጃጀቱ ተመሳሳይ ነገር ነው። በፊት ይከናወን የነበረው ነገር የምንቀንሰው ነገር አይኖረንም የተመሳሳይ ነገር ከራስተር ወይም ከምስልነት ወደ ጂኦሜትሪክ ቅርጽነት መቀየር ነው። ከዛ ስሞችን ማስገባት ነው። ግን ምንድን ነው የሚሆነው? በፊት ወደ ህትመት የሄድ የነበረው ስቴፕ ይቀርና ዲጂታል ወደ ሆነ ወደ ዌብ ወይም ደግሞ ወደ ሞባይል አፕሊኬሽንነት ይመጣል ማለት ነው። ስለዚህ ሰዎች ሱቅ ሄደው የሚገዙት ካርታ ሳይሆን የሚሆነው እጃቸው ላይ የሚጠሩት ይሆናል ማለት ነው። ስለዚህ እኛ ያዘጋጀኑን ማፕ ተደራሽነቱን የቀየር ነው እንደማለት ነው። ስለዚህ ሰዎች እኛ ቢሮ መምጣት አይጠበቅባቸውም የሆነ አካባቢ ማፕ አክሰስ ለማድረግ ማለት ነው። ሶ ፕላትፎርሙን ተጠቅሞ ዲጂታል ፕላትፎርሙን ተጠቅሞ ወይ በድረገጽ ወይ ደግሞ በሞባይል አፕሊኬሽን አክሰስ ያደርጉታል ማለት ነው። ተመሳሳይ ግን የአሰራር ሂደት ነው ሊከተል የሚችለው ማለት ነው። ከዛ በተጨማሪ ግን ቴክኖሎጂው አሁን ምን ይሰጠናል? የጉግል ማፕ ወር ደግሞ ሌላ ፍሪ ሶርስ የሆኑ ፕላትፎርሞች ዩዘሩ ራሱ ኢንፑት እንዲሰጥ ይፈቅዳል። በፊት ካርታ ቢሰራ ወረቀቱን ከገዛሽ በኋላ የጎደለው ነገር ቢኖር በራስሽ ማስታወሻ ልትይዥበት ትችያለሽ። ራስሽ ጋር ነበር የሚቀረው፣ ሼር ማረጋትች ማፑን እስካልሰጠሽ ድረስ ሌላው ተጠቃሚ ማወቅ አይችላል። አሁን ግን እንደዚህ አይነት ዲጂታል ፕላትፎርሞች ምን ይፈቅዱልናል? ተጠቃሚው ራሱ የማፕ አዘጋጅ የመሆን እድሉን ይሰጠዋል። ስለዚህ ያልተሟላ የተዘለለ ወይም የተሳሳተ ነገር ካለ እንዲሞላ እድል ይሰጠዋል። ስለዚህ ኮንትሪቢተር ይሆናል ማለት ነው፣ ተጠቃሚ በራሱ ማለት ነው። ከይዘት አንጻር እንግዲህ ካርታዎች ሁለት አይነት አላማ ይዘው ነው የሚዘጋጁት። አንደኛው ጠቅላላ መረጃ መስጠት፣ ሁለተኛው ደግሞ ሴክተር ተኮር መረጃ መስጠት ወይም በሌላ አባባል ደግሞ ቶፖግራፊክ ማፕ የምንላቸው የመልክዓ ምድር ካርታዎችና ቴማቲክ ማፕ ወይም የልዩ አገልግሎት ካርታዎች የምንላቸው አሉ። ይሄ ቶፖግራፊክ ወይም ደግሞ ጠቅላላ አገልግሎት የሚሰጠው ማፕ ኦቨርቪው መስጠት ነው። ለአንድ አካባቢ የት ነው መንገዱ ያለው፣ የት ነው የሆነ ተቋም ያለው፣ የት ነው የሆነ ናቹራል ነገር ያለው ወይም የቱሪስት ዴስቲኔሽን ያለው የሚለውን ነገር መናገር ነው። ቴማቲክ ወይም የልዩ አገልግሎት ሲሆን ግን ለሆነ ሴክተር ጤና ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ቱሪዝም ሊሆን ይችላል፣ ብቻ አንድን ሴክተር መርጦ የዛን ሴክተር መረጃዎች ካርታው ላይ ማካተት ማለት ነው ሴክተሩ የሚፈልገው ቢሮ ሆኖ ያንን ነገር አክሰስ ማድረግ ከሆነ ሴክተር ዋይዝ የሆነ ዲጂታል ማፕ ነው የሚዘጋጅለት ማለት ነው ለምሳሌ የመንገድ መስሪያ ቤት ከሆነ የመንገድ ኔትወርኩን የሚያሳይ የከተማ ስርጭቶችን የሚያሳይ ድልድዮቹ የት እንዳሉ የሚያሳይ ሊሆን ይችላል ማለት ነው ከዛ ውጭ ያለው ኢንፎርሜሽን ላያገለግለው ይችላል ካገለገለው ግን እንደ ሰፕሊመንተሪ ኢንፎርሜሽን ፕሮቫይድ ይደረጋል ለጠቅላላ አገልግሎት የሚውለው ግን ሊሚት ለስ መንገድ ሊያይ ነው ብለሽ መንገድ ብቻ አትሰጩም። ወይም ደግሞ ናቹራል ሪሶርስ ነው የሚያዩ ብለሽ የተፈጥሮ ሀብቶች የት የት እንዳሉ አትሰጩ፣ ሁሉንም ትሰጫዋለሽ። ተጠቃሚው የሚፈልገውን ነገር ከዛ ላይ እንዲያገኝ እድሉ ይመቻችለታል ማለት ነው። ተቋሙ አንድ አስር ዓመት አካባቢ ቢሆነው ነው ሰሚ አናሎግ ከሆነ ነገር ወደ ዲጂታል ሆነ የካርታ ፕሮዳክሽን የተቀየረው ማለት ነው። ተቋማችን ሁለቱንም ካርታዎች ነው የሚያዘጋጀው፣ የልዩ አገልግሎት ካርቶችንም የመልካ ምድር ካርታዎችን የሚያዘጋጀው። የመልካ ምድር ካርታዎች በተለያየ መስፈርት ይዘጋጃሉ። አሁን ተቋሙ ፎከስ አድርጎ እየሰራበት ያለው ግን የአንድ ለአስር ሽኛ ና የአንድ ለ5ምሳ ሽኛ የሚባሉ መስፈርት ካርታዎች ነው። አንድ ለአስር ሽኛ የምንለው ወደ 21 ነጥ 16 ኪሎ ሜትር ስኩር የሚሸፍን ኤሪያን መረጃ የሚሰጥ ነው። አንድ ለ50 ሺኛ የምንለው ደግሞ ወደ 760 ኪሎ ሜትር ስኩር የሚሸፍን ነው። እነዚህ አሁን የሚሰሩበት የምርት ደረጃቸው ዲጂታል፣ የስርጭት ሁኔታቸው ግን አናሎግ ነው። ሀርድ ኮፒው ለሚፈልግ ሀርድ ኮፒው ይሰጠዋል። ዲጂታሉን ለሚፈልግ ደግሞ ዲጂታሉን ይሰጠዋል። በዌብ ፎርም አክሰስ እንዲደረጉ ለማድረግ አንድ የዲጂታል ኢትዮጵያ ማፕ የሚባል ፕሮጀክት አለ። በእሱ አማካኝነት የጎግለርዝን አይነት ወይም የጎግል ማፕን አይነት ሰርቪስ የሚሰጥ የዌብ ማፕ ሰርቪስ ይባላል፣ ወይም የድረገጽ ካርታ አገልግሎት እንደምንለው ነው። ቪዥዋሊ ሰዎች አክሰስ እንዲያደርጉት የሚያስችል ፕሮጀክት ስራ ጀምረናል። እሱ የንድፍ ስራዎች ተከናውነው የስም ማስገባት ስራዎች ተከናውነዋል። አሁን መልክ አስይዞ በዲጂታል በዌብ ፔጅ ወይም ደግሞ በሞባይል አፕሊኬሽን በተጠቃሚ ማድረስ ስራዎች ነው የሚቀሩ። አዲስ አበባ ላይ ነው መነሻችንን አድርገን እየሰራን ያለነው። ስለዚህ አዲስ አበባ ላይ ያለ መረጃን ከስሞል ስኬል ወይም ከዝቅተኛ ስኬል ወደ ከፍተኛ ስኬል ድረስ አዝማች አስፖሲብል ዲቴይል ለማሳየት ጥረት እየተደረገ ነው። በዲጂታል መልኩ ያሉንን መረጃዎች በተለያየ ጊዜ ተቋሙ ለተለያዩ ከተሞች የመሰረታዊ ካርታዎች አዘጋጅቷል። ስለዚህ እነዚያን መሰረታዊ ካርታዎች ወደ አንድ ማምጣት ነው። ወደ አንድ ሰብስቦ ለብቻ ለብቻ ተሰርቶ የነበሩትን ነገሮች ወደ አንድ ሰብስቦ፣ ግን ቅድም ባልነው መሰረት በዲጂታል በሆነ መንገድ ሰዎች አክሰስ እንዲያደርጉት ናቪጌሽን ሰርቪስ እንዲሰጥ ኮል አውት ሰርቪስ እንዲሰጥ የሆነ ተቋም የሆነ ነገር የቱ ጋ እንዳለ እዚህ ነው እንዲል፣ ከዚህ ቦታ ወደዚህ ቦታ ወሰደ እንዲባል የሚወስድ አይነት ሰርቪስ ለመስጠት የሚያስችል ደረጃ ላይ ነው ያለነው። ግን ጎን ለጎን አናሎግ ፍላጎቱም የህትመት ፍላጎቱም ስላለ እሱንም እያደረስ ነው የምንገኘው ማለት ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ሲተላለፍ የቆየው ከምድር እስከ ህዋ መሰናዷችን ይህን ይመስል ነበረ። የፕሮግራሙ አዘጋጅ ፍጹም ዓለም ናት። ያቀረብኩላችሁ ደግሞ ሄልም ኬላ በብነኝ ሳምንት እስከምንገናኝ በያለንበት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ